የኢትዮጵያ መንግስት አካላት የሆኑ የልዩ ፖሊስ ኃይል ባለፈው መጋቢት ኦጋዴን ውስጥ ባካሄዱት ዘመቻ አስር ሰዎችን እዚያው ገድለዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ትናንት ከሰሰ። የልዩ ፖሊስ ኃይሉ አድርሶታል ስለተባለው ግድያና ሌሎችም የግፍ አድራጎቶችን የሚመለከተው ዝርዝር መግለጫ የወጣው የሁማን ራይትስ ዋች የእውነት ፈታሽ ቡድን ወደ አጎራባቿ ሶማሌላንድ ባለፈው ወር ከተላከ በኋላ እንደነበር ቡድኑ አስታውቋል። የሁማን ራይትስ ዎችን የአፍሪካ ጉዳዮች ምክትል ዲሬክተር ሌስሊ ሌፍኮውን የቪኦኤ የሶማልኛ ቋንቋ አገልግሎት ባልደረባ ሀሩብ ማሮፍ አነጋግሯል። ዘገባውን ሰለሞን አባት አዘጋጅቶታል። ሌስሊ ሌፍኮ በሰጡት መግለጫቸው ላይ በሶማሌ ክልል ጋሻ ወረዳ ውስጥ በምትገኘው ራቅዳ ቀበሌ የተፈጠረው ለብዙ ህይወት መጥፋትና ለብዙ ሰው መጎዳት መንስኤ የሆነው መጋቢት ሰባት ቀን ሁለት ሺ አራት ዓመተ ምህረት የፈጸመው ግድያ መሆኑን አመልክተዋል። what we have documented is following the killing of a local resident in Rakta on March the 16th. እኛ ባሰባሰብ ነው መረጃ መሰረት መጋቢት ሰባት ቀን በራቅዳ ቀበሌ በአንድ የልዩ ፖሊስ ኃይል አባል የተፈጸመውን ግድያ ተከትሎ የቀበሌው ሰዎች መሳሪያ አንስተው በወሰዱት የበቀል እርምጃ ሰባት የልዩ ፖሊስ አባላትን ገደሉ። ያንን አጋጣሚ ተከትሎ ስለተፈጠረው ሁኔታ ሌፍኮ ሲናገሩ እንዲህ ብለዋል። በተከታዩ ቀን በአስሮች የሚቆጠሩ የልዩ ፖሊስ አባላት በአካባቢው ባሉ አራት የተለያዩ ቀበሌዎች ተሰማሩና እጅግ የከፉ የረገጣ አድራጎቶችን ፈጸሙ። እነዚህ አድራጎቶች በስፍራው የተወሰዱ የነጻ እርምጃና የግድያ አድራጎቶችን እጅግ በርካታ ቁጥር ባላቸው ቤቶችንና ሱቆች ላይ የተፈጸሙ ዘረፋዎችን የሚያካትቱ እንደሆኑ ሌፍኮ አክለው ተናግረዋል። የልዩ ፖሊስ ኃይሎች በመላ ሶማሌ ክልል ተሰማርተው የሚገኙ መሆናቸውን ሌስሊ ሌፍኮ አመልክተው አጋጣሚዎቹ በተፈጠሩበትና ጥቃቱ በተፈጸመበት አካባቢ የኦጋዴን ነጻ አውጪ ግንባር ይንቀሳቀስ እንደሆነ ምናልባት በዚያ ስፍራ ልዩ ፖሊስ የተገኘው በዚያ ምክንያት ሊሆን ይችል እንዴ ከሚል ጥርጣሬ በመነሳት ሁኔታዎችን ማጣራታቸውን ገልጸዋል። ይሄ አንዱ የፈተሽነው ጉዳይ ነበርና በአካባቢው የኦብነግ መገኘትን የሚያመላክተን አንዳችም ማስረጃ አላገኘንም። በእነዚህ ቀበሌዎች ያነጋገሯቸው ብዙ ነዋሪዎች ግን ከዚህ ቀደም የልዩ ፖሊስ ኃይሎቹን አይተዋቸው እንደማያውቁ፣ አሁን ሳይዋቸውም የመጀመሪያቸው ጊዜ መሆኑን እንደነገሯቸው ሌፍኮ ጠቁመው ጥያቄ ካስነሱባቸው ነጥቦች መካከል ያ የልዩ ፖሊስ ኃይል ቀድሞውንስ እዚያ ምን ይሰራ ነበር? የመጀመሪያውና ነገር የቀሰቀሰው ግድያስ ለምን ተፈጸመ? የሚሉት እንደሚገኙባቸው አመልክተዋል። ግልጹ ነገር ግን በዚያ አካባቢ የተካሄደው ዘመቻ የተካሄደው የቀበሌዎቹን ነዋሪዎች ለማጥቃት መሆኑ ነው መሳሪያ ይዘው ሊሆኑ የሚችሉ ወይም ያላነሱ ሰዎችን ከመግደላቸው በተጨማሪ ቢያንስ በአስር ሰዎች ላይ እዚያው የነጻ እርምጃ ግድያ ፈጽመውባቸዋል። መረጃዎቹን ያጠናቀሩበትን መንገድና ያነጋገሯቸው ሰዎች እነማን እንደሆኑ ሌፍኮ ተጠይቀው ነበር። ቢያንስ ሰላሳ የሚሆኑ ከግድያ የተረፉ ሰዎችንና የጥቃቱ ሰለባ የሆኑ ሰዎችን ዘመዶች አነጋግረናል ሁኔታውን ለማርገብ አሁን ከኢትዮጵያ ባለስልጣናት ጋር ሽምግልናና ድርድር ላይ የተቀመጡ የጎሳ መሪዎችን አነጋግረናል። የሂውማን ራይትስ ዋች አፍሪካ ጉዳዮች ምክትል ዳይሬክተሯ ሌፍኮ በተጨማሪም ሲናገሩ ብዙዎቹ የቀበሌዎቹ ነዋሪዎች ሽምግልናና ድርድሮቹ ቢጀመሩም እንኳ ከእንግዲህ ወደ ነበሩበት ለመመለስ ፈቃደኛ አለመሆናቸውን መግለጻቸውን ተናግረዋል። ምክንያታቸውን ሲናገሩም ቤትና ንብረታቸው ስለተዘረፈ ብቻ ሳይሆን ይህ ሁኔታ ይደገማል ብለው ስለሚፈሩ መሆኑን እንደገ እንደገለጹላቸው ሌፍኮ አመልክተዋል። ከሶማሌ ክልል ባለስልጣናት ጋር ለመነጋገር በተደጋጋሚ ሞክረን ነበር። የሚያሳዝነው ግን ሊገኙልንና ከእነርሱ የሚባለውን ነገር ልንሰማ አልቻልንም። ስለ ልዩ ፖሊስ ኃይሉ ተጠሪነትም ሌፍኮ ሲናገሩ እንዲህ ብለዋል። Very credible sources we have spoken to is that the new police are first and foremost accountable to the president of the Somali um, region of Ethiopia. <laughs> ተጠሪነታቸው ለኢትዮጵያው የሶማሌ ክልል ፕሬዚደንት ነው። በሌሎች ክልሎችም የልዩ ፖሊስ ኃይሎች ያሉ ቢሆንም ይላሉ። በሶማሌ ክልል ውስጥ ግን ይህ ታጣቂና ወታደር ቀመስ የሆነ ኃይል ለክልሉ መንግስት በበረታ ሁኔታ ተጠሪ ነው ይላሉ ሌፍኮ በማከል የልዩ ፖሊስ ኃይሉ የተፈጠረው የዛሬ አምስትና ስድስት ዓመት አካባቢ መሆኑን የጠቆሙት ሌፍኮ ስለ ይዘቱ ሲናገሩ እንዲህ ብለዋል። ሀሳቡ ሲጠነሰስ በሶማሌ ክልል የሚገኙ የበዙና የተለያዩ ጎሳዎችን ለማካተት ታስቦ የነበረ ነው። ከዚያ ወዲህ ግን ሂደቱ እየተለወጠ ሄዶ ዛሬ በኦጋዴኒ ጎሳ አባላት የበላይነት የሚንቀሳቀስ ሆኗል። ስለዚህ የሶማሌ ክልል ልዩ የፖሊስ ኃይል ስፋት አቅምና ቁጥር መናገር እንደማይቻል ሌፍኮ ገልጸዋል። በጉዳዩ ላይ ከኢትዮጵያ መንግስት ወይም ከሶማሌ ክልል ባለስልጣናት ምላሽ ለማግኘት ሌስሊ ሌፍኮን ያነጋገራቸው የቪኦኤ ሶማሌኛ ቋንቋ አገልግሎት ባልደረባው ሀሩን ማሩፍ ያደረጋቸው ሙከራዎች እንዳልተሳኩለት አስታውቋል።